ጋቢና ቪኦኤ። ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጊው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ በዛሬው ዝግጅታችን ከኢትዮጵያ እስር ቤቶች በሺዎች የተቆጠሩ የተለያዩ እስረኞች መለቀቅ ከጀመረ አምስት ወራት ተቆጥረዋል። ትልቁ ቁስሌ ነው የተወሰድኩት። ቁስሌ ስሌ ደሜ የተንጠባጠበ የተወሰድኩት በባንዴጅ ታስሮ፣ ከዚያ እዚያ ወስዶኝ፣ ሰቅሎኝ፣ ቁስሌ ያለበቀ ስለ ከፒንሳ እየጎተቱ በስልት በስለት እየወጉን ወቅቱ እኔም ሰቅሎኝ፣ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር። ከፍ ያለው ተፈራ ይባላል። ከ12 ዓመት እስር በኋላ የተለቀቀ ሲታሰር የዩኒቨርሲቲ ተማሪ የነበረ አሁን ሁለት እግሮቹን ያጣ ነው ይዘነዋል። ዓለም አቀፉ የስደተኞች ቀንን ለማክበር ቀናቶች ሲቀሩ፣ በመቶዎች የሚቆጠሩ ስደተኞች በስፔን የባህር ወደብ ከተማ ደርሰዋል። በሶስት ጀልባዎች የተሳፈሩ ስድስት መቶ ስደተኞች የስፔኗ ቫለንቲካ ወደብ ትላንት መግባታቸው ተነግረዋል። የሚመለከታቸው የአውሮፓ ሀገራት ኃላፊነትና ሰብአዊነት የተሞላው የእርዳታ ስምምነት ላይ ይደርሳሉ ብዬ አስባለሁ። ጋቢና ቪኦኤ፣ አብራችን ከአድማስ ተሻገሩ። ዜና እናስቀድም። ዓለም አቀፍ አጠር ያሉ ዜናዎችን ልናስደምጣችሁ ተመልሰን መጥተናል። የጀርመን ባለስልጣናት የቮልስዋገን ኩባንያ የአውዲ ክፍሉን ዋና ኃላፊ አሰራቸው ሩፐርት ስታድለር ዛሬ በቁጥጥር ስር የዋሉት የታሰሩት አውዲ አውሮፓ ውስጥ በሸጣቸው መኪናዎች ላይ መኪናዎቹ እየተንቀሳቀሱ ጭስ ማውጫውን ሶፍትዌሮች ተገጥመውባቸዋል በሚሉት ውንጀላዎች ዙሪያ እየተካሄደ ባለው ምርመራ ምክንያት መሆኑም ታውቋል። የጀርመን ባለስልጣናት በማጭበርበር ተግባርና ሕገወጥ ሰነዶችን ይዘዋል በሚል ጥርጣሬ የሚስተር ስታድለርን መኖሪያ ቤት ባለፈው ሳምንት ፈትሸዋል። በሌላ ዜና ምዕራብ ጃፓን ውስጥ ከባድ የመሬት መናወጥ ደርሶ ቢያንስ ሶስት ሰዎች ሞተዋል። ከሁለት መቶ የሚበልጡ ደግሞ ቆስለዋል። በመለኪያው ላይ ስድስት ነጥብ አንድ ያስመዘገበው የመሬት መናወጥ ሁለተኛዋ የጃፓን ትልቋን ከተማ ኦሳካ አቅራቢያ የደረሰው ከጠዋቱ ሁለት ሰዓት ላይ መሆኑ ታውቋል። በዛሬው የመሬት መናወጥ ምክንያት ከውቅያኖስ የሚነሳ ከባድ ጎርፍ ወይም ሱናሚ አደጋ ማስጠንቀቂያ አልተከተለም። ከሰባት ዓመታት በፊት በደረሰው ከባድ የመሬት መናወጥ እና ሱናሚ በሺዎች የሚቆጠ የሚቆጠሩ ሰዎች ማለቃቸውና የፉሽኪማው የኒውክለር ኃይል ማመንጫ ጣቢያም አደጋ መድረሱ ይታወቃል። ይቋረጣል ተብሎ የሚጠበቀውን የዩናይትድ ስቴትስ እና የደቡብ ኮሪያ ወታደራዊ ልምምድ በተመለከተ የሶል ባለስልጣናት ጥንቃቄ ያልተለየው ምላሽ እየሰጡበት ነው። አንድ ተደማጭነት ያላቸው የፕሬዝዳንታዊ አማካሪ ግን መልክ እያያዘ ላለው የሰሜን ኮሪያ የኒውክሌር የትጥቅ መፍታት ሂደት የልምምድ መቋረጥ አስፈላጊ እርምጃ መሆኑን ገልጸዋል። በዓለም ዙሪያ ከሚገኙ የዩናይትድ ስቴትስ የጦር ሰፈር ወታደሮች፣ ተዋጊ ጀቶች፣ የጦር መርከቦች የሚሳተፉባቸው ግዙፍ የሆኑት የጋ የጋራ ወታደራዊ ልምምዶች እንደሚገቱ በዚህ ሳምንት ውስጥ ይፋ ሳይደረግ እንደማይቀር የደቡብ ኮሪያ የዜና አገልግሎት ስማቸው ያልተጠቀሰ የመንግስት ምንጮችን ጠቅሶ ዘግበዋል። በዘገባው መሰረት ወትሮ ልምምዶች ግን ይቀጥላሉ ብለዋል። የደቡብ ኮሪያ የመከላከያ ሚኒስቴር ዛሬ ሰኞ በሰጡት በጉዳዩ ላይ አሁንም ድርድር እየተደረገ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጦርነት ጌም ጨዋታ ሲሉ የጠሩት ልምምድ ሁለቱ ሀገሮች በመልካም መንፈስ ድርድራቸውን እስከቀጠሉ ድረስ እንዲሰረዝ ሐሳብ ያቀረብኩት እኔ ነኝ ብለዋል። በመጨረሻም የጀርመን ቻንስለር አንግላ ማርከል በፍልሰተኞች ጉዳይ ዙሪያ ከአጎራባች ሀገሮች ጋር እንደሚነጋገሩ ማስታወቃቸውን ተከትሎ የወቅቱን የአውሮፓ የኢሚግሬሽን ቀውስ ለጊዜውም ቢሆን ለመቀልበስ ተችሏል። ማርከል ይህንን ያደረጉት የገዥው ጥምረታቸው ያሉት ወግ አጥባቂዎቹ የሀገሪቱን የጥገኝነት ደንቦች እንዲያጠብቁ የሁለት ሳምንት ጊዜ መስጠታቸውን ተከትሎ ነው። ጀርመን ብቻዋን ፍልሰተኞችን ከድንበሯ እንድትመልስ አልፈልግም ሲሉ ማርከል ቢናገሩም የሀገር ግዛት ሚኒስትሩ ሀርሰት ሲሆፈር ፍልሰተኞች መቀበል እንዲከለከል እደግፋለሁ ሲሉ መስማታቸው በሁለቱ ወግ አጥባቂ ፓርቲዎች መካከል ለሰባ ዓመታት ጸንቶ የኖረውን ሕብረት ሊያፈርስ ይችላል የሚል ስጋት ደቅኗል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ወደ መጀመሪያው ዘገባችን ነው የምናልፈው። ከኢትዮጵያ እስር ቤቶች በሺዎች የተቆጠሩ የተለያዩ እስረኞች መለቀቅ ከጀመረ አምስት ወራት ተቆጥረዋል። ባለፈው አርብ ከእስር ከተለቀቁት የዩኒቨርሲቲ ተማሪዎች መካከል አንዱ ሁለት እግሮቹ እንደተቆረጡ ይናገራል። ጽዮን ግርማ ከእስር ከተለቀቁት እስረኞች መካከል የተወሰኑትን አነጋግራ ከእስር መፈታት በኋላ ስለሚኖራቸው ሕይወት ትጠይቃለች። ለዛሬ ከፍያለው ተፈራ ስለተባለው ሁለት እግሮቹን ስላጣው ወጣት ታሪክ ያሰናዳችው ዘገባ ተከታዩ ነበር። ነው በኢትዮጵያ የሚገኙ እስር ቤት በሮች እየተከፈቱ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች እየተፈቱ ነው። አርብ ዕለት ከእስር ከተለቀቁት 300 እስረኞች መካከል አንዱ ሁለት እግሮቹን በማጣቱ በተሽከርካሪ ወንበር በሰው እየተገፋ የወጣ ወጣት ነበር። እግሮችህን እንዴት አጣቸው ስንል ጠይቀነዋል። ታሪኩ የተፈጸመው የ21 ዓመት ወጣት ሆኜ መስከረም 3 ቀን 1999 ዓ ም ነው ይላል። በሐዋሳ ዩኒቨርሲቲ የእጽዋት ሳይንስ የሶስተኛ ዓመት ትምህርቱን አጠናቆ ለእረፍት ወደ ተወለደባት ሆሮ ጉድሮ ዞን ወደ ቤተሰቦቹ ለመሄድ

ሕክምና ሳያስፈቅሙ ወይ ሳያስፈቅሙ ቀደኛው ንግረ ቀኝ ግረን ሶ ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ ግረን ቆረጡት። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ወስ ተወሰኑ። እዛ ከነ ቁስሌ እዛ የሚከብድ ነገር ያው ለመውራት በሚስማር አርጎ እዜን በግመዳ ሰ ሰቅሎን ግን ቁስሎችን በትን እየጎተቱ በስለት እየወጉኝ ቶርቻ ረግኝ ነበረ። በጣም ከባድ ነበረ። ለመውራት በጣም ከባድ እኔ ብቻ አይደለም ወንድም ወንድሜንም ይዞ አስሮ ጥፍሮቹን ሙሉ ጥፍሮቹን ነቅሎ ሰውነቱን በሙሉ አቁስሎ ደብድቦ ይኖታል ብሎ በሬ ላይ ጎረጎሩት። ያኔ አሁኑ በሽተኛ ነው። እንግዲህ ሰው ልጅ ላይ የማይደረግ ከሰው የማይጠበቅ በሰውኛ የኛ በኛ ሀገር ሰንጭ ማላቆ ነጀም የማልሰማው የምርመራ ስርዓት ነበረው። የት ሆስፒታል ነው የተወሰድከው? መጀመሪያና ደነኛው እግርህስ በምን ምክንያት ነው ሊቆረጥ የቻለው መጀመሪያ ተወሰድኩት ፖሊስ ሆስፒታል ነው። የፖሊስ ሆስፒታል ተወዝጄ እጅ ቤት ሲቆረጥ ያው መጠየቅ አልችልም። ማንም ነው የሚጠይቀው? ያው ለምንድን ነው ጊዜ ሲጠይቋቸው ጊዜሽን በማርሴ ወጉኛል፣ በማደንዘዣ በግሉኮስ ሰጡኛል። ተኛ ያለው ከዚያ፣ ያኔ መሞት ይፈልግ ነበር። ግሉኮስ ይቆርታለው የሚያስተኛ ጥፍ የወጉኝ። አንድ ወር ከምናምን እንደቆየ በኋላ ከነቁስደ ወደ ወደ ማዕከላዊ ሲወሰድ ከፍ ያለው ፖሊስ ሆስፒታል ሲገባ በጥይት የተመታው እግሩ ሕክምና ያገኛል ብሎ ገምቶ እንደነበር ይናገራል። ከአንድ ወር ከአስራ አምስት ቀን በኋላ ወደ ማዕከላዊ ሲወሰድ በጥይት ያልተመታው እግሩን ጨምሮ ሁለት እግሮቹ ተቆርጠው ከነ ቁስሉ እንደነበርም ይገልጻል። ይህ ሁኔታ ከተፈጸመብኝ የማሰቃየት የምርመራ ተግባር ጋር እጅግ ከባድ ጊዜ ነበር ሲል ይገልጸዋል። ትልቁ ቁስሌ ነው የተወሰድኩት። ቁስሌ ጀምዬ እየተንጠባጠበ ነው የተወሰድኩት፣ ዜ በባንዴጅ ታስሮ፣ ከዚያ እዚያ ወስዶኝ፣ ሰቅሎኝ፣ ቁስሌ ያልደረቀ ቁስሌ ከፒንሳ እየጎተቱ በስለት እየወጉን፣ ወቅቱ እኔም ሰቅሎኝ፣ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሉ ነበር በወቅቱ። አሁን ይኖራሉ ብዬ አስባለሁ። ንኮሎኔል እግዚአብሔር ተሰማ ዶክተር ላቁ ብዙ ሰዎች ነበሩ። ያኔ ዱላሞቲ የብዙ ሰዎች እኔም ቢያሳኝ አስፈራሩ ነበር እየወተቱኝ እና በጣም አሰቃቂ ነው። ከዛ ሁለት እጄ ጊዜ አንድ አንድ ቀን ሽንት ቤት ወሰዱት። ከዛ ያው ስላላት ከዛም በኋላ እሱንም እንደ ምርመራ መጠቀም ጀመሩ። በጣም ከባድ ነበረ። በዚህ ምርመራ ወቅት ምን አድርገሃል፣ ምን ፈጽመሃል እያሉ ነበር የሚጠይቁ። ምንድን ነበር ከአንተ ማግኘት የሚፈልጉት መረጃ? እኔ ከእኔ የሚፈልጉትን ነገር አላቅም። እኔ እኔ ተማሪ በነበርኩ ጊዜ፣ በዛን ጊዜ ብዙ ተማሪዎች ከትምህርት ቤት

ተሰድነ መሳሪያ ይዜ መሳሪያ ሲታከፋፍ ሲታከፋፍል ወይም ሊያፈነዳ ላይ ነበር ብሎኝ ነው ተሰስሙ። ስንከሰስ ከሰባት ሰዎች ጋር ነበርን የተከሰስነው። እኛ እንኳን ልንተባበር አንተዋወቅም ነበር። የተከሰስንበት መዝገብና እስር ቤት ነው ያስተዋወቀን። እኔ እንኳን ውትድርና ልሰለጥን ከትምህርት ገበታዬ አንድ ቀን ቀርቼ የማላውቅ ተማሪ ነበርኩ። ነገር ግን በተቀነባበረ ክስ እድሜ ልክ ተፈረደብኝ። ቃሊቲ ማረሚያ ቤት ከነ ቁስሎቼ ከመግባቴ በፊት ዳኛው ፍርዱን ከማስተላለፋቸው በፊት በዋስትና እንድለቀቅ እና ሕክምና እንዳገኝ

ወጥቼ መጥፋት አልችልም። ሰው ዋስትና የሚከለከል ተመልሶ ፍርድ ቤት መቅረብ የማልችል ሆኖ ሲገኝ ነው ወይም ሲጠረጠር ነው። እኔ መጥፋት አልችልም የትማል ልም እንዲፈታል እስረኛ ነኝ ተሸካሁን ከአንድ ቦታ ከአንድ ቦታ ካልወሰደኝ የትም ቦታ ቢሆን ሰው እዛው ጠየሚጠብቆ መሄድ አልችልም እና ዋስትና ተከልክዬ እዛ ቃሊቲ ውስጥ ወረበሩ አንድ ቤት ውስጥ ያ ሰባት መቶ ምናምን በነበረው አንድ ቤት ውስጥ ገባሁ። አንድ ሰው አንድ ግሩ ትራስ አድርጎ ያኛው ግሩ ደግሞ ከላዊ ጭንቅላቱ ላይ ሆኖ እሱ ወደዛ ዙሮ አንዱ ወደዛ ዙሮ እነሱ መሀል አንድ ሰው ተጨምሮ ምንተኛው እዛ ውስጥ አስገቡ። እንኳን ሁለት ግራ ጥቼ ከነቁስ ሌላ ለውት ለንደን ያለው እስረኛ ቀርቶ ለመደበኛ እስረኛ አስቸጋሪ በሆነው እስር ቤት ውስጥ በእግዚአብሔር እርዳታና በእስረኞች እንክብካቤ ህይወቴ ተርፎ ከአስራ ሁለት ዓመት የሰቆቃ እስር ቤት አሁን ተፈትቻለሁ አለኝ። አሁን የጤና ሁኔታ ምን ይመስላል አልኩት። ቋሚ ቁያሚ መርዝ በሽተኛ ነኝ። ሁለተኛ እጆቼ ይንቀጠቀጣሉ። እጆቼ እንቀጠቀጣሉ። የት ነው ያለኸው? ማን ተቀበለ? ቤተሰቦችን አገኘሃቸው? ነበሩ ቤተሰቦችህ? አባቴ ነው፣ እስር ቤት ነው የሞቱት። እናቴ በሽተኛ ነች፣ አርገዳ ነች። ያለችን ክፍል ሀገር ነው ያለች ወለዳ አንድ በሽተኛ ይታለችኝ አዲስ አበባ ከኔ ጋር አስራ ሁለት አመት ሙሉ ሲያለቅ ሷ ሲሰቃይ ነበረች። አሁን እሷ ቤት ነው አደርኩት፣ እሷ ነው የተቀበለች። ከፍ ያለው በህይወት ቆይቼ የውጭውን አየር አያለሁ የሚል ተስፋ አልነበረኝም አለ። አሁንስ ተስፋ የምታደርገው ነገር አለ ስል ጠየቅኩት። ብዙ ተስፋ አደርጋለን። ያሁን ኢትዮጵያ ብዙ ምልክቶች አሉ፣ ብዙ ብዙ ነገሮች አሉ። ነገ ህግ የበላይነት፣ ሰው ያለ ህግ የማይቀጣበት ሰው ያለ ህግ የማይፈረድበት ህግ ሁሉንም ሰው ትንት የሚያደረግበት ዲሞክራሲ ነው ያለን ብዬ ተስፋ አደርጋለሁ። እንደ ከፍ ያለ ሁሉ ሌሎች ከእስር የተለቀቁ ወጣቶችን አነጋግሬያለሁ። ከእስር መፈታት በኋላ ስለሚኖረው ህይወታቸውም ጠይቄያቸዋለሁ። በክፍል ሁለት ዝግጅት በነገ ሁለት እመለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ትልቅ ሀገራዊ አማራጭ የፖለቲካ ኃይል የሚያደራጅ የጋራ ኮሚቴ መዋቀሩን ሰማያዊ ፓርቲና የኮሚቴው አባላት አስታወቁ። ይፈጠራል የተባለው ፓርቲ ኢህአዴግን የሚገዳደር ብሔራዊ ፓርቲ እንደሚሆንና የሊበራል ዲሞክራሲን የሚያቀነቅን እንደሆነም ተገልጿል። መለስካቸው አመሀ ዝርዝሩን ይዟል። የጋራ ኮሚቴው በአምባሳደር ቲያትር ትናንት በጠራው ጋዜጣዊ ጉባኤ ላይ ከተባበርን የማንፈታው ችግር አይኖርም የሚል ርዕስ ያለው የጽሑፍ መግለጫ አሰራጭቷል። የጽሑፍ መግለጫው ባለፉት ዓመታት የኢትዮጵያ ሕዝብ በከፈለው ከፍተኛ መስዋዕትነት በአሁኑ ወቅት በሀገሪቱ ተስፋ ሰጪ ጅምሮች መታየታቸውን ያስገነዝባል። ይህ ተስፋ ሰጪ ጅምርም ከዚህ በፊት ተደጋግሞ እንደታየው በሚያሳዝን ክሽፈት እንዳይቋጭ ዜጎች በተናጠልና የተደራጁ ኃይሎች በጋራ ሆነው በከፍተኛ ጥንቃቄና የኃላፊነት ስሜት መስራት አስፈላጊ እንደሆነ ያሳስባል። ይህን በመገንዘብ ሰማያዊ ፓርቲ ቀደም ሲል ጥሪ እንዳቀረበና መልካም ምላሾች እየተገኙ እንደሆነም የፓርቲው ሊቀመንበር አቶ የሸዋስ አሰፋ ይፋ አድርገዋል። አቶ የሸዋስ አክለውም አሁን በተፈጠረው አዲስ የሀገሪቱ ሁኔታ ቀደም ሲል ይታይ የነበረው የተቃዋሚ ፓርቲዎች አካሄድ ሊሰራ እንደማይችልና አደጋ ነው ያሉትን አመልክተዋል። አማራጭ ፖሊሲ ይዞ አማራጭ ሀሳብ ይዞ መምጣት ያስፈልጋል። በነገራችን ላይ የህዝብ ትግል አማራጭ የፖለቲካ ኃይል እስከሌለ ድረስ ተመልሶ አገዛዙ ላይ ነው የሚወድቅ። አማራጭ ፖሊሲ ያለው ጠንካራ የሰው ኃይል ያለው የሚታይ የሚታመን ፖሊሲ ያለው ፓርቲ ያስፈልጋል። ያለዛ ስንት የፈለገ ቁጥር ሰው ይሙት የፈለገ ቁጥር ይውደም፣ ምንበል ትግሉ የፈለገ ጊዜ ይውሰድ፣ ተመልሶ እዛው አገዛዙ ላይ ነው የሚወድቅ። ስለዚህ ይህንን ኃይል የመፍጠር ኃላፊነት አለብን። ሁሉም ዜጋ አለበት። ሰማያዊ ፓርቲ ደግሞ የበለጠ ኃላፊነት አለብን ብለን እየተንቀሳቀስና ያለ ነው። ይህን ጥሪ ከተቀበሉትና የኮሚቴው አባላት መካከል የዕድሜ ልክ ስራ ተፈርዶባቸው የነበሩትና በቅርቡ የተፈቱት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ አንዱዓለም አራጌ ናቸው። አቶ በበኩላቸው ከዚህ በፊት በተቃዋሚ ፓርቲዎች መካከል የነበረው ግንኙነት በሀገር ላይ ያደረሰውን ጉዳት የሚያስገነዝብ ጭምር ነው። በትንንሽ የግል ቁርሾዎች፣ በትንንሽ አለመጣጣሞች ትልቁን የሀገራችንን ድል፣ የሀገራችንን ህዝብ የነጻነት ጥያቄ እየጣል ነው ያለ ነው። ስለዚህ የእኛ እምነት ምንድን ነው? ሁላችንም ከተባበርን ኢትዮጵያችን ታሸንፋለች፣ እርስ በእርሳችን ግን ስንሸናነፍ ኢትዮጵያችን ትሸነፋለች ብለን ነው የምናስበው። ኢትዮጵያ እንድታሸንፍ የምንፈልግ ከሆነ ደግሞ ሁላችንም ከራሳችን መጀመር አለብን። ስለዚህ አሁን በሰማያዊ ፓርቲ አማካይነት የተጀመረው ይሄ የፖለቲካ ኃይል የማሰባሰብ ጥንስስ በዚህ መሰረተ ሀሳብ ላይ የተመረኮዘ ነው። ይህንን አዲስ የፖለቲካ ባህል የመለወጥ ነው። የነበረውን መጥፎ የፖለቲካ ባህል በተሻለ የፖለቲካ ባህል መለወጥ ነው። ሌላው የጋራ ኮሚቴው አባል የቀድሞ የአንድነት ለዴሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንት እንዲሁም በአንድ ወቅት በኢትዮጵያ ፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ የነበሩት አቶ ግርማ ሰይፉ ናቸው። አቶ ግርማ የዚህ ፓርቲ አባል ሊሆን የሚችለው ማን ነው ለሚለው ጥያቄ ነበር የመለሱት። ማንኛውም ኢትዮጵያዊ በዚህ ጉዳይ ያገባኛል የሚል ነው ጥሪ የቀረበለት። ስለዚህ ማንም ነው ሊገባ የሚችለው፣ በሰላማዊ ትግል የሚታገል ማለት ነው። ስለዚህ ከዚህ በፊት የምንነበራቸው አንጠይቅ ከዚህ በፊት እንዴት ነው የምታደርጉት በዚህ በፊት መንግስት ይወዳችሁ ነበር ይጠላችኋል ምናምን ስኖት ማ አወር ቢዝነስ እኛ የምንፈልገው አሁን በሚመጣው ፕላትፎርም ላይ የምናዋጣው ነገር አለ አሻራችንን ልናኖር እንፈልጋለን የሚል ካለ ሊመጣና ሊሳተፍ ይችላል የሚል አገራዊ ጥሪ ነው በሀገሪቱ ውስጥ ትልቅ ፓርቲ ለመገንባትና የገዢው ግንባር የኢህአዴግ ተገዳዳሪ ለመሆን ያላችሁን ምኞት ወይም አላማ ነግራችሁናል ትልቅ ፓርቲ ለመሆን የህዝቡን ሰፊ ድጋፍ ማግኘት ይጠይቃል እንዲህ ያለውን የህዝብ ድጋፍ ለማግኘት የሚያስችል ርዕዮተ ዓላማችሁ ምንድን ነው? የጋዜጠኛ ጥያቄ ነበረ። ለዚህም ጥያቄ አቶ ግርማ ሰይፉ ምላሽ ሰጥተዋል። በእርግጠኝነት አንድ ነገር ማለት ይችላል። አብዮታዊ ዲሞክራሲ እንደማንከተለው ሁሉ ጽንፈኛ የሆነ የኒዮ ሊበራል አስተሳሰብ ይኖራል ብለን አናስብም። ምክንያቱም በኢትዮጵያ ምድር ላይ እነዚህ ሁለቱ ቦታ የሌላቸው ናቸው ብለን እናምናለን። ስለዚህ የማይመረጥ ነገር ለገበያ ይዘን እንደማንቀርብ እናረጋግጥላችሁ እንችላለን። ስለዚህ በዚህ በመካከለኛው በሊብራል አስተሳሰብ ውስጥ ወደ ቀኝ ይሁን ወደ ግራ የሚለውን ወይም ደግሞ ወደ ቀኝና ወደ ግራ የትኛው ላይ ይሁን የሚለውን በጋራ ተወያይተን የጋራ ፍሬምወርክ እናበጃለን የሚለው ነገር አለ። ሰማያዊ ፓርቲ ይሄንን እንደ አጀንዳ ተቀብሎታል። አሁን አይ ሞቼ እገኛለሁ እኔ ባልኩት እኔ ባለኝ ፕሮግራም ካልሆነ በስተቀር አይሆንም ሊለን ስላልቻለ ይህንን ኦንቴብል ስላመጣልን ነው አብረን ለመስራት የተስማማነው ማለት ነው። ሰማያዊ ፓርቲ ይህን ጥሪ በይፋ ያቀረበው በግንቦት ወር መጨረሻ እንደነበረ አይዘነጋም። ፓርቲው በሚቀጥሉት ወራት ሁለት ጠቅላላ ጉባኤዎችን እንደሚያደርግና ትልቅ ሀገራዊ ፓርቲ ሆኖ ለመውጣትም እንደሚሰራ አቶ የሸዋስ አሰፋ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዓለም አቀፉ የስደተኞች ቀንን ለማክበር ቀናቶች ሲቀሩ በመቶዎች የሚቆጠሩ ስደተኞች በስፔን የባህር ወደብ ከተማ ደርሰዋል። በሶስት ጀልባዎች የተሳፈሩ ስድስት መቶ ስደተኞች የስፔኗ ቫሌንሲያ ወደብ ትላንት ደርሰዋል። ባሳለፍነው ሳምንት መጨረሻ አርብና ቅዳሜ የአትላንቲክ እና የሜዲተራኒያን ባህር ከሚጎበኙት አጣብቂኛዋ ጊብላርተር ወደብ የስፔን የባህር ወደብ ጠባቂዎች ከ ዘጠኝ መቶ በላይ ስደተኞች አድነዋል። የደቡብ አውሮፓ ሀገራት ወደ ባህር ወደቦቻቸው የሚፈልሱ ቁጥራቸው የበዛ ስደተኞችን በተመለከተ መፍትሄ ለማበጀት ጥሪ በማድረግ ላይ ይገኛሉ። ዚላቲካ ሆክ ያደረሰችንን ዘገባ መስታወት አራቃው ታቀርበዋለች። የሚታገዙት ዳቲቲ ሊዮና ኦሪኔ የተባሉት የእርዳታ መርከቦች 629 ስደተኞችን እሁድ እለት ወደ ስፔን አድርሰዋል። ከሊቢያ የተነሱት እነዚህ ስደተኞች ባሳለፍነው ሳምንት ለቀናት በማልታና በጣሊያን ተቀባይነትን ሳያገኙ በመጨረሻ ስፔን የተቀበለቻቸው ናቸው። በትላንትናው ምሽት ደግሞ 930 ስደተኞች በስፔን የባህር ጠባቂዎች የአትላንቲክና የሜዲትራኒያን ባህር ከሚገናኙበት አጣብቂኙ ጊብራልታር የባህር ወደብ አትርፈዋቸዋል። ፈርናንዶ አልኖሶ በስፔን የስደተኞችና የወደብ ፖሊስን ክፍል ይመራሉ። የስፔን መንግስት እነዚህን ስደተኞች ወደ ሌሎች የአውሮፓ ሀገራት የጥገኝነት ጥያቄዎቻቸውን ከማቅረባቸው በፊት ለ45 ቀናት የሚያስፈልጋቸውን የሰብአዊ እርዳታ እንዲሟላላቸው ቃል ገብቷል። የስፔን መንግስት በተቀመጠው የሀገሪቱ ሕግ መሰረት ጥገኝነት ላመለከቱ ስደተኞች ጥገኝነት የመስጠት ግዴታ አለበት። ፈረንሳይም ፈቃድ ማግኘት ላለባቸው ስደተኞች በሯ ክፍት እንደሆነ አሳውቃለች። ጀርመን በአንጻሩ ስደተኞችን በመቀበልና ባለመቀበል ርዕስ ላይ አስተያየት ከመስጠት ታቅባለች። ጀርመን አስቀድማ በርካታ ሜዲትራኒያንን ያቋረጡ ስደተኞችን ተቀብላ ነበር። ይህ ውሳኔዋ ግን የሀገሪቷን መሪ የአንጀላ ማርኬልን አስተዳደር ጥያቄ ውስጥ የከተተ ሆነ። ደቡባዊ የአውሮፓ ሀገራት ያለማቋረጥ የሚፈልሱት ስደተኞች ጉዳይ እልባት ያለማግኘቱ አታክቷቸዋል። የአውሮፓው ህብረት ፖሊሲም የስደተኞች ፍትሐዊ ክፍፍል ለሁሉም የአውሮፓ ሀገራት እንዲደረግ እና በጥቂት ሀገራት ላይ የወደቀው ሸክም እንዲቀል ጥያቄ በማቅረብ ላይ ይገኛሉ። የጣሊያን ጠቅላይ ሚኒስትር ጉሴፔ ኮንቴ ስደተኞች የሚያርፉበትና ጉዳያቸውን የሚከታተሉበት የአውሮፓ የህብረት መጠለያዎች ያስፈልጉናል። ያን ካደረግን ማንነታቸውን እንድናጣራና የጥገኝነት ጥያቄያቸውን በፍጥነት መመለስ እንችላለን ማለት ነው። አባ ፍራንሲስ በትላንትና ሁለት ስደተኞችን በተመለከተ የአውሮፓ ህብረት አንድ ስምምነት ላይ እንዲደርስና የአውሮፓው ህብረተሰብም ለአፋጣኝ እርዳታ እጁን እንዲዘረጋ ጥሪያቸውን አስተላልፈዋል። የሚመለከታቸው የአውሮፓ ሀገራት ኃላፊነትና ሰብአዊነት የተሞላው የእርዳታ ስምምነት ላይ ይደርሳሉ ብዬ አስባለሁ። የትውልድ አገራቸውን በአንዳች ግፊት ትተው ለተሰደዱት ዜጎች ጠለላ ይሆናሉ ብዬ አስባለሁ። እያንዳንዳችንም ስደተኞችን በቅርበት አግኝተን ለማህበረሰባችን ምን ያህል ጠቃሚ እንደሆኑ ማሳየት አለብን። የደብሊኑ ሕግ በመባል የሚታወቀው የአውሮፓው ህብረት ስምምነት ስደተኞቹ እግራቸው የረገጠበት የመጀመሪያው የአውሮፓ ሀገር የጥገኝነት ጥያቄያቸውን የመቀበል ኃላፊነት እንዳለበት ያረጋግጣል። በርካታ ስደተኞች የሚገቡባቸው የሜዲትራኒያን አዋሳኝ

let's go down Thank you for joining ዜናችንን ነው እንግዲህ። አሁን ደግሞ ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ቁመ ቅዳሜ የሶማሊያ ዋና ከተማ መቆደሻ ውስጥ እንደነበሩና ከመንግስቱ ከፍተኛ ባለስልጣናት ጋር እንደተወያዩ በዕለቱ ዜናችን መግለጻችን ይታወሳል። ዶክተር አብይ መቋደሻ ውስጥ በነበራቸው ቆይታ ከፕሬዚዳንቱ መሐመድ አብዱላሂ ወይም ፎርማጆ ከጠቅላይ ሚኒስትሩ ካፈ ጉባኤውና ከካቢኔ አባላቱ ጋር ተወያይተዋል። ጠቅላይ ሚኒስትር አካባቢ ከመቋዲሾ መልስ ትላንት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ የውይይታቸውን ዓላማ በዝርዝር ተናግረዋል። ይህንን የተመለከተ ዘገባ አዲሱ አበበ አጠናቅሯል። ከፕሬዚዳንቱ ከጠቅላይ ሚኒስትሩ ከአፈ ጉባኤውና ከካቢኔ አባላት ጋር ያደረጉት የሁለትዮሽ ግንኙነትና ውይይት ዲፕሎማሲያዊና የንግድ ግንኙነቶችን በማጠናከር እንዲሁም ለምጣኔ ሀብቶቻቸው መስፋፋት መሰናክል የሚፈጥሩ ጫናዎችን በማስወገድ ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ከሰጡት ጋዜጣዊ መግለጫ ለመረዳት ተችሏል። ሁለቱ ወገኖች በጋራ ውይይቱ አጽንኦት ሰጥተው በዋናነት ያወሱት ለሁለቱ ሕዝቦች ግንኙነት ደንቃራ ሆኖ የቆየውን ያለፈ የጦርነት ታሪክ መዘርዘር ያበቃ፣ እገሌ እገሌን ገደለ እያለን በተረት ተረት ትውልዱ ወደፊት እንዳይራመድ ደንቃራ መፍጠራችንን እናቁም የሚሉትን ነጥቦች ነው። አይበቃንም ወይ ለቅሶ ይላሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ። ኮሎኔል መንግሥቱና ዘያድ ባሬ እንዲህ እንዲህ አደረጉ እያለን እነዚህን ሁለት ወንድማማች ሕዝቦች ከመለያየት ይልቅ ወደ አንድነትና ወደ መቀራረብ የምናመጣበትን መንገድ ብናስብ አይሻልም ወይ የሚል ተስፋ ሰጪ ያሉትን ውይይት እንዳካሄዱ አመልክተዋል። ይህ ከሆነ አሉ ጠቅላይ ሚኒስትር አብይ መደረግ ያለበትን ነገር ሲያመለክቱ፣ በአፍሪካ ቀንድ ያሉ ሀገራት አንድ ጠንካራ የተባበረ ሀገር መሆን ከቻሉ እንደ ዱባይ ወይም እንደ አሜሪካ ወይም እንደ ዩሮፕ መሆን ከቻሉ ትናንሽ ነገር እያከራየን ከመኖር ወጥተን ወደ ትልቅ የተሟላ ጥቅም ያስገባናል፣ በዓለም ላይም የመደራደር አቅማችን ያሳድጋል የሚል ውይይት ነው የተወያየ ነው። የውይይቱን ይዘት አስመልክተው ይህ ምን ማለት እንደሆነ ሲያብራሩም፣ በቅርቡ ሙሉ በሙሉ ኢኮኖሚክ ኢንቴግሬሽን እንድናካሂድ ከረዥም ጊዜ አንጻር ሕዝቡን እያዋሃድን ወደ ሙሉ አንድ ሀገርነት እንድንቀየር ፖርት እያከራዩ መኖር ወይም ደግሞ ከዚህ ቡና እየላኩ መኖር ብቻ ሳይሆን በቀጠናው ያለውን የተበጣጠሰ ሀብት የተበጣጠሰ ሰው ሀብት በመደመር በርካታ ፖርት ያለው በርካታ የተፈጥሮ ሀብት ያለው ከፍተኛ የሕዝብ ብዛት ያለው ትልቅ ገበያ የሆነ ቀጠና መፍጠር ነው። በማለት ጠቅላይ ሚኒስትር አብይ አህመድ በጋዜጣዊ መግለጫቸው ላይ አስገንዝበዋል። አዲሱ አበበን እናመሰግናለን። አድማጮች ጠቅላይ ሚኒስትር አብይ አህመድ በዛሬ ሁለት ከሰዓት በኋላ ህዝብ ተወካዮች ምክር ቤት ቀርበው ሰፋ ያለ ማብራሪያ ሰጥተዋል። በተለይ ከህዝብ ተወካዮች ምክር ቤት አባላት የቀረቡላቸውን ጥያቄዎች በተመለከተ በሰፊው ምላሽ በመስጠት ዳሰሳ አድርገዋል። በህዝብ ተወካዮች ምክር ቤት ተገኝቶ የነበረው ባልደረባችን እስክንድር ፍሬው ያጠናቀረልንን ዘገባ ሊደርስልን ስላልቻለ በዚህ የጋቢና ቪዮ የምሽት ፕሮግራማችን ላይ ልናካትተው አልቻልንም። ነገር ግን ከምሽቱ ሶስት ሰዓት በሚኖረው መደበኛ የአማርኛ ክፍለ ጊዜ ይዘን እንመለሳለን። ለዛሬው እንግዲህ የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል በፌስቡክ ቪዋ ማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱ ስናስተናግዳችሁ ያመሸ ነው እኔ ጽዮን ግርማና ና እኔም መስታወት አራጋው ነበርኩ የምሽቱ ቴክኒክ መሀንዲሳችን ሞክቢል ያበሮ ነበረ አዎ እንግዲህ ሙዚቃውን ደግሞ መስታወት ናት የመረጠችላቸው የዛሬውን በነገው ምሽት እንገናኛለን መልካም ምሽት ደህና እደሩ